ኢትዮጵያውያን በህዳሴ ግድብ ዙሪያ የአቋም ልዩነት የላቸውም ያሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዚህ ወሳኝ ወቅት ራሳቸውን አጋልጠው ሰጡ ያሏቸውን ወገኖች ግን ያበዱ ሲሉ ገልጸዋቸዋል። ኢትዮጵያ ከግብጽ ጋር የምትደራደረው መሰረታዊ አቋሞቿን ባልነካ ሁኔታ ነው ብለዋል። ጠቅላይ ሚኒስትሩ ማምሻውን ለሀገር ውስጥ ጋዜጠኞች የሰጡትን መግለጫ ተከታትሎ እስክንድር ፍሬው ቀጣዩን ዘገባ አስተላልፏል። ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ዛሬ ለሀገር ውስጥ ጋዜጠኞች የሰጡት መግለጫ ይህንኑ ኃላፊነት ከያዙ ጀምሮ የመጀመሪያቸው ነው። የሀገሪቱ ቴሌቪዥን እንዳለውም በዚሁ መግለጫ ልዩ ልዩ ወቅታዊ ጉዳዮች ተነስተዋል። በዚሁም መሰረት ከህዳሴው ግድብ ግንባታ በፊት ሀገራዊ መግባባት መቅደም አለበት ለሚሉ ወገኖች ምላሽ ሰጥተዋል። በዚህ ጉዳይ ላይ የአቋም የሀሳብ ልዩነት የላቸውም ኢትዮጵያውያን ይህን ስል ግን ያበዱ በዚህ በወሳኝ ወቅት ራሳቸውን አጋልጠው የሰጡ የኢትዮጵያ ሕዝብም የታዘባቸው የሉም ማለት አይደለም። እነዚህ በአድራጎታቸው ሊቀጥሉ ይችላሉ። አንዳንዶቹ እንዲያውም የገንዘብም ምንጭ እያገኙ እንዳለ አሁን አንዳንድ መረጃዎች በራሳቸው ሚዲያ እየወጣ እንዳለ እንሰማለን። እነዚህ ያበዱት በዚህ በግብጽ ጉዳይ ብቻ አይደለም ያበዱት አስቀድመው በሌሎች ጉዳዮችም ያበዱ ከመሆናቸው ጋር ተያይዘው የተለየ ነገር የሚጠበቅ አይሆንም ማለት ነው። የህዳሴው ግድብ ግንባታ ግብፅንና ሱዳንን ሊጠቅም እንደሚችል ያስታወሱት አቶ ኃይለማርያም ትብብር የወንዙን ጠቀሜታ ያሳድጋል ብለዋል። ይሄ ግድብ የሚሰራውና ውሃው የሚታቆረው እና የሚተኛበት አካባቢ ከግብፅና ሱዳን ካለው በረሃ ጋር ሲመዛዘን ከፍተኛ የሆነ የትነት መጠን መቀነስ የሚቻልበት አካባቢ ነው። ሌላው በክረምት ጊዜ ትርፍ ውሃ ስለሚኖር ግብጽ ወደ በረሃ ትለቃለች። ይሄ ወደ በረሃ የምትለቀው ውሃ በራሱ ከአራት ቢሊዮን ሜትር ኩብ ያልተናነሰ ነው። የእኛ ግድብ በሚኖርበት ጊዜ ይህ ውሃ ይታቆርና ይቀመጥና ወደፊት ለጥቅም ሊውል የሚችል አይነት ውሃ ነው የሚሆነው። ስለዚህ ከተባበርና በጋራ ከሰራን አንዳችን አንዳችንን የረባ ጉዳት ሳናስከትል ጥቅሙን አጉልተን በጋራ መጠቀም እንችላለን። ኢትዮጵያ ከግብጽ ጋር የምትደራደረውም መሰረታዊ አቋሞቿን ባልነካ ሁኔታ መሆኑን አብራርተዋል። ዋናው የኢትዮጵያ አቋም ግን የግድቡ ስራ የማይቆም መሆኑ፣ የግድቡ መጠን የማይቀንስ መሆኑ በሚገባ ግንዛቤ ውስጥ ገብቶ በዚህ ላይ የተመሰረተ ድርድር የምናካሂድ መሆኑን በተደጋጋሚ ገልጸናል። ከፍተኛ የመንግስት ባለስልጣናት በሙስና ተጠርጥረው መታሰራቸውን በተመለከተም ምክንያቱ ፖለቲካዊ ሊሆን ይችላል መባሉን አስተባብለዋል። ከየቤቶቻቸው በሻንጣ የተከማቸ ገንዘብ እየወጣ እየታየ ምን ፖለቲካ ልዩነት ሊባል ይችላል? ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ